እሲ <collaborate> ወዘይነጸረ ውስተ ከንቱ ወዘይነጸረ ውስተ ከንቱ ውስተ መኣት ውስተ መኣት ወሰቲ ብዙሃ ገበርከ እግዚዋ አምላኪየ ብዙኃ ገበርከ እግዚኦ ብዙኃ ገበርከ እግዚኦ አምላኪየ አምላኪየ መንክረ